ጠቅላይ ሚኒስትሩ ሰፋ ያለ ጊዜ የሰጡት ስለ አጠቃላይ የኢኮኖሚ እንቅስቃሴ ሲሆን ድርቅን በተመለከተም የተደረጉ ጥረቶችን ዘርዝሯል። በፓርቲዎች መካከል ስለተጀመረው ድርድር አስመልክተውም ተከታይን ብለዋል። ፓርቲዎች በተከታታይ ባደረጓቸው ግንኙነቶች ሂደቱ የሚመራበትን የአሰራርና የአመራር ስነ ስርዓት የመንደፍና በዚህ ላይ መግባባት ለመፍጠር ጥረት ሲያደርጉ ቆይቷል። ሂደቱ በሰከነና በበሰለ ሁኔታ ይመራ ይሆናል የሚል እምነት መያዝ ተገቢ ይሆናል። ነገር ግን ከአንዳንድ አካላት ገና ከወዲሁ የሚቀርቡ ሀሳቦች ከመነሻቸው የተሳሳቱ በመሆናቸው ሂደቱን ሊያደናቅፉት ይችላሉ የሚል ግምት አሳድሮብኛል። አንዳንዶች መሪው ፓርቲና መንግስት ወደዚህ ዳያሎግ ለመግባት የወሰኑት ከፍርሃት የመነጨ እንደሆነ ሲያቀርቡ፣ ሌሎቹ ደግሞ የውጭ ኃይሎች ገፍቷቸው ነው የገቡበት የሚል የተዛባ አመለካከት ያንጸባርቃሉ። ሁለቱም ሀሳቦች በመሰረቱ የተሳሳቱ መሆናቸውን አስምሬ በመግለጽ በሌላ በኩል በታሪካችንም እንደሚታወቀው ከማንም ወዳጅ ጋራ በጋራ ጥቅሞቻችንና ፍላጎታችን ዙሪያ ተቀራርበን ለመስራት እንደምንተጋ ሁሉ በማያስማሙን ጉዳዮች ላይ በጫና ምንም ነገር የማንፈጽም መሆናችንም ዓለም አውቆት ያደረ ጉዳይ በመሆኑ ነው። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ገዢው ፓርቲና የመንግስት ሠራተኛው ያካሄዱት ጥልቅ ያሉት ተሀድሶ ለውጥ እያስመዘገበ መሆኑንም አብራርተዋል። አያይዘውም በተደረገው የህዝብ አስተያየት ጥናት ወደ ሰማንያ ሁለት በመቶ የሚሆነው በጥናቱ የተሳተፈው ህዝብ የአስቸኳይ ጊዜ አዋጅ ሙሉ በሙሉ ወይም በከፊል እንዲቀጥል የሚል አስተያየት እንዳላቸው ለመረዳት ችለናል። የአስቸኳይ ጊዜ አዋጁ ጸንቶ በሚቆይበት በሚቀጥለው አንድ ወር ጊዜ ውስጥ ጥልቅ ጥናት በማካሄድ ለተከበረው ምክር ቤት የጥናቱን ውጤት በማቅረብ የምናጸድቅበት ሁኔታ ይኖራል። ይህ ጥናት በሚቀርብበት ጊዜም በህገ መንግስቱ አንቀጽ 93 ንውፅ አንቀጽ 6 ሰ መሠረት፣ ምክር ቤቱ ያቋቋመው የአስቸኳይ ጊዜ አዋጅ አፈጻጸም መርማሪ ቦርድን አስተያየቱን አጠናክሮ ያቀርባል የሚል እምነት አለን። በትግራይ፣ በአማራ፣ በኦሮሚያና ሶማሌ ክልሎች ስላጋጠሙ የማካለልና የጎሳ ግጭቶች የተጠየቁት ጠቅላይ ሚኒስትር ኃይለማርያም በሕዝቦች መካከል ግጭት የለም። የተነሱ የአከላለል ችግሮችን በማባባስ ለግጭት የዳረጉ በየደረጃው ያሉ የአመራር አባላት በሕግ ይጠየቃሉ ብለዋል። የኤርትራ መንግሥት በድንበር አካባቢ በተደጋጋሚ ጥቃቶች እንደሚፈጽምና ይህ ለአንዴና ለመጨረሻ ጊዜ እንዴት ይወገዳል ተብሎ ከአንድ የምክር ቤት አባል ለቀረበ ጥያቄም ተከታዩን ምላሽ ሰጥቷል። እስካሁን ድረስ በባለፉት በርካታ ዓመታት ይሄ ለሰላም የዘረጋ ነው፣ እጅ ብዙም ተቀባይነት ባለማግኘቱ ምክንያትና በግትርነት እና በማናለበኝነት ምክንያት እስካሁን ድረስ የሚፈለገው ውጤት ሳናገኝ መጥተናል። ከዚህ የተነሳ የፖሊሲ አቅጣጫ አስቀምጠን ለሰላም አሁንም እጃችንን ዘርግተን እየሄድን፣ ነገር ግን ለሚፈጠሩ ማናቸውም ኢትዮጵያን የማተራመስ እንቅስቃሴ ተመጣጣኝ የሆነ እርምጃ እየወሰድን እንቀጥላለን ብለናል። ይሄ ፖሊሲ አሁንም አልተቀየረም። ነገር ግን ከሕዝቡ አካባቢ ከሚነሳው ጥያቄም ተነስቶ ካለው ግፊትም ተነስቶ ይሄ ለዘላለም ሊቀጥላቸው፣ ስለዚህ ምን ማድረግ እንዳለብን በጥናት ላይ የተመሰረተ ፖሊሲ ማስቀመጥ ይገባል። ዘላቂ መፍትሔ ሊገኝ የሚችልበትን ፖሊሲ ማስቀመጥ እንዳለብን ግንዛቤ ተወስዶ ጥናቶች ተጠናቋል። ጥናቶቹ በሚመለከተው አካል ሲጠቁ ወደ ተግባራዊ እንቅስቃሴ መግባት የሚገባን ይሆናል። ጠቅላይ ሚኒስትሩ ከሌሎች የምክር ቤት አባላት ለቀረቡ ጥያቄዎችም ማብራሪያ ሰጥቷል። ለዶቼ ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም